ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። 24 ሰዓታት ሳይሞላ ራስን አግሎ የመቆየትና የኮቪድ-19 የምርመራ ሂደት የድንጋጌ ለውጥ ትችቶቹን አስከተለ። የሌበር ፓርቲ መሪ የአዲስ ዓመት መልካም ምኞታቸውን ገለጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ ፌዴራል መንግስት በኮቪድ-19 የተያዙ ግለሰቦች የስድስተኛ ቀን ፈጣን ምርመራ የማካሄድን ድንጋጌ ማንሳቱን አስታወቀ። ትናንት ሐሙስ ዲሴምበር 30 የብሔራዊ ካቢኔው ባካሄደው ስብሰባና የቅርብ ንክኪን ትርጓሜ በቀየረበት ወቅት በኮሮና ቫይረስ የተያዙ ሰዎች ለሰባት ቀናት ወሸባ ገብተው ከመውጣታቸው በፊት በስድስተኛ ቀናቸው ከቫይረሱ ነፃ መሆንና ለመሆናቸው ለማረጋገጥ ፈጣን ምርመራ ማካሄድ እንዳለባቸው ደንግጎ ነበር። ሆኖም በዛሬው ዕለት ለስድስተኛ ቀናት ምርመራ ግድ እንደማይሰኙ መንግስት አስታውቋል። ይሁንና በሰባተኛው ቀን ከኮሮና ቫይረስ ነፃ ያለመሆን ምልክቶች ካሉባቸው ለጥንቃቄ ሲባል ወሸባ ገብተው ሊቆዩ እንደሚገባ ይሳስባል። ይሁንና ይህንኑ አስመልክቶ የሌበር ፓርቲ የጤና ቃል አቀባይ ማርክ ባትለር ጠቅላይ ሚኒስትሩ ይህን ውሳኔ የወሰኑት የፈጣን ምርመራ ማካሄጃ የጤና ስርዓቱ ምስቅልቅል ውስጥ ከመግባቱ የተነሳ በመሆኑ ነው ሲሉ ተችተዋል። አያይዘውም ስኮት ሞሪሰን ምንም አስተውሎት ሳያደርጉና የተጠቃሚዎችን አቅም ግምት ውስጥ ሳያስገቡ የፈጣን ምርመራዎችን የምርመራና የቅርብ ንክኪ መከታተያ ማዕከል አደረጉ። ይኸውና አሁን የመላ አገሪቱ መደርደሪያዎች ፈጣን መመርመሪያ አልባ ሆነዋል ብለዋል። በሌላም በኩል የረድኤትና የጤና ቡድናት ፈጣን የኮሮና ቫይረስ መመርመሪያዎች ለብዙዎች ዋጋቸው ካቅም በላይ ስለሆኑ በነፃ እንዲታደል እየገፉ ነው። የክፍለ አገራት የምርመራ ማዕከላት ፈጣን መመርመሪያዎችን በነፃ የሚያድሉ ቢሆንም ለሁሉም ሰዎች በነፃ የሚሰጡ ባለመሆናቸው ዝቅተኛ ገቢ ያላቸው ሰዎች የፈጣን መመርመሪያ ተጠቃሚነት ጉዳይ አሳሳቢ ሆኗል። ኒው ሳውዝ ዌልስ ባለፉት 24 ሰዓታት ውስጥ ከ21ሺህ በላይ ነዋሪዎቿ በኮሮና ቫይረስ ተጠቅተዋል፣ ስድስት ሰዎች ህይወታቸውን አጥተዋል። ቪክቶሪያ ውስጥ ስድስት ሺህ ያህል ሰዎች በቫይረስ ሲያዙ፣ የሰባት ሰዎች ህይወት አልፏል። ኒው ሳውዝ ዌልስና ቪክቶሪያ ውስጥ በአዲስ ድንጋጌ በቫይረስ የተጠቁ ግለሰቦች ለሰባት ቀናት ወሸባ ገብተው ይቆያሉ። የቪክቶሪያ ጤና ሚኒስትር ማርቲን ፎሊ የቪክቶሪያ ነዋሪዎች የፒሲአር ላቦራቶሪ ምርመራ ለማድረግ የሚችሉት በፈጣን ምርመራ ወቅት በቫይረስ መያዛቸው የተረጋገጠ እንደ መሆኑን አስታውቀዋል። ኖርዘርን ቴሪቶሪ ከዛሬ አርብ ከምሽቱ ስድስት ሰዓት ጀምሮ የአዲስ ዓመት ዋዜማን ሲያከብሩ የፊት ጭምብል እንዳይጠልቁ ግዴታ ጥላለች። ግዛቲቱ በዛሬው ዕለት 60 ሰዎች በኮሮና ቫይረስ ተጠቅተውባታል። ባለሥልጣናቱም የቫይረስ ተጠቂዎች ቁጥር እንደሚያሻቅብ ከወዲሁ እያሳሰቡ ይገኛሉ። የኩዊንስላንድ ጤና ባለሥልጣናትም በፊናቸው በዛሬው ዕለት 3100 ሰዎች በቫይረስ መጠቃታቸውና አንድ ግለሰብ በጽኑ ሕመምተኛ ክፍል ውስጥ እንደሚገኝ ገልጠዋል። ደቡብ አውስትራሊያ በበኩሏ 2000 ነዋሪዎቿ በቫይረስ ሲያዙ የሁለት ሰዎች ሕይወት ማለፉን አስታውቃለች። ፕሪምየር ስቲቨን ማርሻል ወደ ደቡብ አውስትሬሊያ መንገደኞች ሲዘልቁ የፈጣን ምርመራ ለማድረግ ግድ እንደማይሰኙ ገልጠዋልን ገልጠዋለን። የአውስትሬሊያ ሌበር ፓርቲ መሪ አንቶኒ አልቤኒዚ 2022 ለአውስትሬሊያ የጤናና የደስታ ዓመት እንዲሆንላቸው መልካም ምኞታቸውን ገለጡ። የተቃዋሚ ቡድን መሪው ይህ ዓመት የቤተሰብ አባላት ተለያይተው የከረሙበት አዋኪ ጊዜ እንደነበር አመላክተው መጪው ዓመት ከ2021 የተሻለ እንደሚሆን ያላቸውን ተስፋ ገልጠዋል። ደቡብ አፍሪካውያን በዘጠና ዓመታቸው ከዚህ ዓለም በሞት የተለዩቸውን የጸረ አፓርታይድ ታጋዩንና የኖቤል ሰላም ሽልማት ተሸላሚውን ሊቀ ጳጳስ ዴዝሞንድ ቱቱን ተሰናብተዋል። አስከሬናቸው ነገ በአዲሱ ዓመት የመጀመሪያ ዕለት ለቀብር ይበቃል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 የኢትዮጵያ ብር ከ60 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 29። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 22፣ ከፍተኛ 37። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 23፣ ከፍተኛ 37። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 28። ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 31። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 20፣ ከፍተኛ 29 ብሪስበን ብራ ይሆናል ዝቅተኛ 21 ከፍተኛ 28። ዳርዊን ላይከፋ ይችላል ዝቅተኛ 28 ከፍተኛ 33። አዲስ አበባ ፀሐያማ ሆኖ ይውላል ዝቅተኛ 13 ከፍተኛ 24። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። 24 ሰዓታት ሳይሞላ ራስን አግልሎ የመቆየትና የኮቪድ-19 የምርመራ ሂደት የድንጋጌ ለውጥ ትችቶችን አስከተለ። የሌበር ፓርቲ መሪ የአዲስ ዓመት መልካም ምኞታቸውን ገለጡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።